ወጣት መቅደስ ኃይሌ በቴክሳስ ሂውስተን ከተማ ነዋሪ ናት። እንደ አብዛኛው ሰው ሁሉ እሷም እንዲሁ በኮቪድ-19 ወረርሽኝ የተነሳ ከአንድ ዓመት በላይ ለሆነ ጊዜ በቤት ውስጥ ተገድበው ከቆዩ ወጣቶች መካከል ናት። ይህንን አስጨናቂ ጊዜ አስደሳች እና ውጤታማ ለማድረግ ክሎይ ግሬይ ከተባለች አፍሪካዊት አሜሪካዊት ጓደኛዋ ጋር በመሆን በድረገጽ ላይ የሚካሄድ ኤምኤንሲ ሙቪ ክለብ የውይይት መድረክ ፈጥረዋል። ውይይቱ በአሜሪካ ውስጥ በጥቁር አሜሪካውያን የተሰሩ የሚወጡ አዳዲስ ፊልሞችን በቡድን ሆኖ ማየትና መገምገም ነው። ታዋቂ የፊልም ባለሙያዎችንም ይጋብዛሉ። ይህ በአጭር ጊዜ ውስጥ በርካታ ተከታዮችን የፈጠረላቸው ከመሆኑም በላይ በኦስካር ሽልማት አሸናፊ የሆኑ የፊልም ባለሙያዎችን ሳይቀር በውይይታቸው ላይ እንዲገኙ አድርጓቸዋል። መቅደስን እንግዳ በማድረግ ደረጀ ደስታ አነጋግሯታል። ቀጥሎ ይቀርባል። መቅደስ ኃይሌ ተፈራ የምትኖረው ቴክሳስ ውስጥ ነው። ሕጻናትንና ቤተሰቦቻቸውን በሚንከባከብ ድርጅት ውስጥ የምትሰራ ሲሆን ሰላሳኛ ዓመቷን የያዘች ትውልደ ኢትዮጵያዊት አሜሪካዊት ናት። ፊልም ማየት ትወዳለች። ፊልም መስራትም እየጣረች ሲሆን የመጫወት ህልሙም እንዳላት ትገልጻለች። ለጥቁሮች ህይወትና ታሪክ ተቆርቋሪነቱ ስላላት የፊልም ፍቅሯንና አክቲቪስትነቷን አጣምራ ይዛዋለች። አሁን የሲኒማ ጥበብ ለመቅሰም ራሷን እያስተማረች ነው። I'm still, you know, trying to decide if I want to go to grad school, but I am teaching myself filmmaking, and yeah, I so have yeah, produced, produced a short film, film. I've, I've done, done some, some, you know, some work, still work, still trying to come. figure uh, out uh, uh, what uh, kind of story yeah, uh, I like best, uh, uh, whether uh, it's operating uh, the camera uh, or directing, or directing writing. Writing. and so it's a, a new passion, passion over or just a little over a year, year or two. ገና አዲስ ትምህርት ባለ ስለሆነ ራሴን እያሰለጠንኩ ነው። ስለምትወዳቸው የፊልም አይነቶች ስታወራም ይህን ብላለች። የአክቶር ድራማ፣ ሮማንስ የምወዳቸው የፊልም አይነቶች በጥቁሮች ዙሪያ የተሰሩ የፍቅር ወይም ሌሎች ድራማዎችን ነው። የጥቁሮችን ሕይወት የሚያጋሩ ታሪኮች ደስ ይሉኛል። አይነቱ ድራማ ይሁን ኮሜዲ ይሁን ግድ የለኝም፣ ብቻ የጥቁሮችን የትግል ታሪክ የሚያወሳ ሚሆን፣ በዚያ ዙሪያ የሚያጠነጥን ማንኛውም ፊልም ደስ ይለኛል። መቅደስ በጥቁሮች ታሪክና ሕይወት ላይ ያጠነጠነ ፊልም በማየት ብቻ አልተወሰነችም ከጓደኛዋ ጋር በመሆን አሜሪካ ውስጥ በሚሰሩ የጥቁር ፊልሞች ዙሪያ የሚወያይና በዚያም ውስጥ የጥቁሮችን ታሪክ በደል በደልና ገድል የሚያወሱ ትረካዎችን በባለቤትነት መልሶ የሚያስተጋባና የሚያወያይ ኤምንሲ ሙቪ ክለብ የተባለ ፈጥረዋል። ስለ ክለቡ አፈጣጠር መቅደስ እንዲህ ትላለች። Club that my friend Chloe and I started around June last year due to the pandemic. We knew that we we share a love ክለቡ በእኔና በጓደኛዬ የተቋቋመው ባለፈው ዓመት በኮቪዱ ወረርሽኝ ወቅት የተነሳ ነው። ከብዙ ጓደኞቻችን ጋር በቫይረሱ የተነሳ መገናኘትና አብረን ፊልም ማየት ስለማንችል ፊልም እንለዋወጣለን። ብዙ ሰዎችን አስተዋውቋል። ብዙ ሰዎችንም በድረገጽ ላይ ብቻ እንዲገቡና ብዙ እንዲሳተፉ ማስገድዷል። ስለዚህ በድረገጽ ሰዎች ይበልጥ እንዲገናኙ የሚያስችል መድረክ መፍጠር ነበረብን። በማህበራዊ ሚዲያ ሰዎች በጋራ የሚገናኙበት ብቻ ሳይሆን በጋራ አብረው የሚወያዩበትንም ነገር መፍጠር ነበረብን። ስለዚህ በባለፈው የሲኒማ አመት ውስጥ እጅግ የላቀ አድናቆትን ያገኙ ሰላሳ ፊልሞችን መረጥን። እነሱን በየቀኑ ትዊት ማድረግ ጀመርን። ትዊተርን በመጠቀም ለሰላሳ ቀናት ስለተለያዩ ፊልሞች ማውራት ጀመርን። እነ መቅደስ ፊልሞቹን ዝርዝር በማቅረብና በማስተዋወቅና በመጋበዝ ብቻ አልተገደቡም። ስለ ፊልሞቹ ውይይት ማድረግና የተለየ ይዘት ያላቸው የጥቁር ፊልሞችንም መለየት ጀመሩ። የትኛውን ፊልም በየትኛው ወቅትና ቻናል ላይ ማየት እንደሚቻልም ማሳየትና መምራት ቻሉ። እነ መቅደስ የማህበራዊ ሚዲያው የሆነው ያልሆነውን ሲወራ የሚውልበት መድረክ ብቻ እንዳይሆን በማድረግ ቁም ነገር ሰሩበት። በኮቪድ ወቅት ተዘግተው የኖሩ ወጣቶችና የፊልም ተመልካቾችንም የተለየና አዲስ አማራጭ እንዲኖራቸው አደረጉ። የጥቁሮችን ዘርፈ ብዙ ታሪክ እንዲያውቁም መድረኩን አመቻቹ። ዲፍረንት ሙቪ ፕሌሊስት ከዚያ በኋላ ከዚህ የተለቀና የላቀ ሌላ ነገር ማድረግ እንዳለብን ወስንን። ስለዚህ የተለያዩ ምርጥ ፊልሞችን መምረጥና ማዘጋጀትም ጀመርን። እኛ ያየናቸውንና ሌሎች እንዲያዩአቸው የምናስባቸውን ፊልሞች ለሀያ አምስት ቀናት መረጥንላቸው። በዚህ መካከል የገና በዓል መጣ። በአሜሪካ ከገና በዓላት ጋር የተያያዙ ብዙ ሲኒማዎች ይወጣሉ። እነዚህም ፊልሞች የሀያ አምስት ቀናት የገና ወቅት ፊልሞች ይሏቸዋል። እኛ ደግሞ ሀያ አምስት የሚደርሱ የጥቁር አሜሪካውያንን የገና ፊልሞችን መረጥንና ዝርዝራቸውን አዘጋጀን። የትኞቹ ኔትፍሊክስ ላይ፣ የትኞቹ አማዞን ላይ የቴት ቻናል ላይ እንደሚገኙ እየጻፍን ማስተዋወቅ ጀመርን። በዚያ ላይ ለምሳሌ ለጥቁሮች ታሪክ ወር ወይም ብላክ ሂስትሪ መንዝ ሲሪዝ ሀምሳ ቀናት የጥቁሮችን ታሪክ የሚዘክሩ ሀምሳ ፊልሞችን እንመርጥና እናዘጋጃለን። አዎ መቅደስ እንዳለችው ቤሪ ጄንኪንስ በአሜሪካ እጅግ ተደናቂና ታዋቂ ከሆኑ የኦስካር ፊልሞች አሸናፊዎች መካከል አንዱ ነው። ሙንላይትን ጨምሮ በርካታ ፊልሞችን መርቶ ጽፎና አዘጋጅቶ ለሽልማት ከበቁ ጥቂት ጥቁር አሜሪካውያን መካከል አንዱ ነው። በአንዳንዱም ዘርፍ አሸንፎ ሲሸለም የመጀመሪያው ነው። የማህበራዊ ሚዲያ ትስስር አንዱ ጥቅሙ ማስተሳሰር ነውና የነመቅደስ መረብ ታዋቂ ሰዎችንም ወደ እነሱ የውይይት መድረክ መጎተት ጀምሯል። በጥቁር ታሪኮች ዙሪያ የተሰሩ የዘጋቢ፣ የፖለቲካ፣ የትምህርት፣ የጤና ማህበራዊ አገልግሎት፣ የጀግኖች ጥቁሮችን ታሪክ፣ የተቃውሞ ሰልፎችንም እናዘጋጃለን። የሴቶችን የተቃውሞ ታሪክ የሚያወሱትን ደግሞ የመጋቢት ወር ሲመጣ ዳይሬክተሮች ዳይሬክተሮችና የፊልም ዳይሬክተሮች ጋር እንዲዘከሩበት የተለያዩ መረጃዎችንም እንሰጣለን። ስለዚህ የተለያዩ ፊልሞችን ዝርዝር እናዘጋጃለን ሰዎች እንዲለ ወጣቸውም እናደርጋለን። በፊልሞቹም ዙሪያ ላይ ደግሞ የውይይት መድረክ ከፍተን ሰዎች እንዲነጋገሩበት፣ እንዲከራከሩበት፣ እንዲማማሩበት እናደርጋለን። እነዚህም የውይይት ክለብ አለን። የወሩን ፊልም ለይተን እናወጣና ልክ እንደ መጽሐፍ ክበብ ሰዎች በዚያ ዙሪያ እንዲነጋገሩ የፊልም ክለብ ብለን እናዘጋጃለን። ያንን በድረገጽ ላይ እናደርጋለን። በዚያ ላይ ደግሞ የፊልም አዘጋጆችንም ቃለመጠየቅ እናደርግላቸዋለን። አንዳንዱን በገና በዓል ጊዜ እናደርጋለን። በአመቱ ፍጻሜም እንዲህ አድርገናል። ባለፈው ጊዜ የኦስካር ሽልማት አሸናፊ ከሆኑት ሰዎች መካከል አንደኛው ሰው መካከላችን ተገኝቷል። ስለዚህ እነዚህን ሁሉ ያደረግነው ሰዎችን ለማገናኘት በፈጠርነው መድረክ አማካኝነት በአጋጣሚ ነው። ስለዚህ ሰዎች በየፊልም ምርጫቸው ሲገናኙ፣ እንደ ዝንባሌያቸው ሲነጋገሩ፣ ሀሳብ ሲለዋወጡ የሆነ አንድ ማህበረሰብ የፈጠርን ይመስለኛል። ቤሪ ጄንኪንስ ብቻ ሳይሆን ዲስ ክሪስማስ፣ ካሊፎርኒያ ላቭ እና ፍሌድ የመሳሰሉ ፊልሞች ዲሬክተር እንደ ፕሪስተን ዊትሞር የመሳሰሉት አዘጋጆችም ወደ ውይይቱ ተጋብዘው መገኘታቸውን መቅደስ ተናግራለች። አመት ባልሞላ ጊዜ ውስጥ በኢንስተግራም ትዊተር፣ እና ክለብ ሀውስ ውስጥ በአንድ የሲኒማ ዘርፍ ብቻ በሺዎች የሚቆጠሩ ተከታዮችን ማፍራት ትልቅ ነገር መሆኑን መቅደስ ገልጻለች። አላማቸው ምን እንደሆነ ስትናገርም እንዲህ ብላለች። We have three, three things in our mission. One is to celebrate. That means, you know, celebrate people and celebrate stories, celebrate the people that are behind the scenes in front of the camera. You know, so we want to celebrate one. ዓላማችን ውስጥ ሶስት ነገሮች አሉ። አንደኛው ሰዎችን በሙያቸው ማክበር ነው። ታሪካቸውን ማክበር መዘከር ማለት ነው። ከካሜራው በፊት ከካሜራው በኋላ ያሉትን ሰዎች ሁሉ ማክበር ነው። ሌላው ታሪኮችን ማጉላት ነው። ምን እንደተፈጠረም መዘገብ ነው። ምናልባት አክቲቪስትነታችንም የሚመጣው ያን ጊዜ ይመስለኛል። ምክንያቱም ብዙ ሰዎች ስለ ፊልሙ እያወቁ በመጡ ቁጥር ብዙ ሰዎች ጉዳዩን ሊደግፉት ይችላሉ። ብዙ ሰዎች በደገፉት ቁጥር ብዙ እድሎች ይመጣሉ። ይህንን ይህንን ስናይ ገና ብዙ እቅድ እናደርጋለን። ይህ ክለባችን ገና አመት የሚሞላው በሰኔ ወር ነው። ገና የረዥም ጊዜ እቅድ አለን። ስለዚህ ሰዎችን አንድ ላይ አምጥተው ማገናኘት የፊልምን ታሪክ እንዲጋሩ ለማድረግ ነው ሀሳባችን። በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ምስረታና የረዥም ጊዜ አገልግሎት ውስጥ ትልቅ አስተዋጽኦ የነበራቸው የአቶ ኃይሌ ተፈራ ልጅ የሆነችው መቅደስ ኃይሌ በአሜሪካ በጥቁር ታሪኮች ዙሪያ ላይ ባተኮረ ፊልም ላይ ለመሳተፍ ለምን እንዳሰበች ስትናገር እንዲህ ትላለች። ሊቪንግ ኢን አሜሪካ I'm seen as a black person and from my blood and በእርግጠኝነት እንደ ኢትዮጵያዊና እንደ ጥቁር ነው ራሴን የማየው። አሜሪካ ውስጥ በመኖሬ እንደ ጥቁር ሰው ነው ራሴን የማየው። በደሜና በአስተዳደጌ ደግሞ ከወላጆቼ ጋር ብቻ አይደለም ከአያቶቼ አክስት፣ አጎቶቼ፣ አጎት ልጆች ጋር ነው ያደግሁት። ምንም እንኳን ቋንቋውም ላይ ብዙም ባልሆን፣ ማንነቴ ግን ሁሌም በደሜ ውስጥ ያለ ነው። ስለዚህ ማንነቴ ብዙ ውሳኔና አመለካከት ላይ ተጽዕኖ ይኖረዋል። ከሁሉ በላይ ደግሞ ወላጆቼ በተለይ የአባቴ የህይወት ልምድ ብዙ ነገር አስተምሮኛል። ለሚያምንበት ነገር ሁሌም ለመቆም መታገሉ፣ ከጓደኞቹ ጋር መደሰቱ፣ የእግር ኳስ ፍቅሩ፣ የሚወደውን ነገር ማድረጉ ሁሌም በሕይወቴ አላማ ያለው ሕይወት እንድኖር ተምሳሌት ሆኖኛል። ስለዚህ አባቴ ሁሌም ኢትዮጵያዊ ነው። ሕይወቱ ሁሉ የሰብአዊ መብት፣ የፖለቲካ፣ የእግር ኳስ ነው። ሁሌም ማህበረሰቡን ያስባል። ለእሱ ኢትዮጵያ ማለት ይህ ሁሉ ነገር ነው ሰው ን ማዕከል ያደረገ ነው ህይወቱ። አብሮ በመታገልም ሆነ አብሮ በመደሰት በኩል የማህበረሰብን አስፈላጊነት ያስተማረኝ እሱ ነው። ስለዚህ ይህንን ክለብ እንዴት አድርጌ እንደምመራው ምሳሌ የሆነኝ አንድም እሱ ነው። በዚያ ላይ የቅርብ ወዳጆችም ሆኑ በዚህ የፊልም ኢንዱስትሪ ውስጥ ያሉ ኢትዮጵያውያንም አሉ። ከእነሱ ጋር ይሄ ያገናኘኛል። ወላጆቿ አማርኛ ሊያስተምሯት ብዙ ጥረት ያደረጉ ቢሆንም ብዙም ያልተሳካላቸው መሆኑን መቅደስ ገልጻለች። ስለ ኤም ኤን ሲ ሙቪ ክለብ ጓደኛዬን እና እኔ ሙቪዝ እናያለን እና ሊስት ክሪኤት እናደርጋለን እና Connection, pasogan, silla, movies. Ooh, it's hard. I know. <laughs> <laughs> I tried. I tried. I, I, it's it's okay. been so long. I don't know. Alright. Ademacocaching, magdas highly taparan, nam sa Ginanlan, la Amerika atuns radio, the regista ning tena istilen.